ዶክተር ደሳለኝ መንገሻ የግሎባል ዋን ሄልት ኢኒሽቲቭ ኢስተርን አፍሪካ ሪጅናል ኦፊስ አስተዳደር ዳይሬክተር በምስራቅ አፍሪካ ሪጅናል ቢሮ ኢትዮጵያ ውስጥ የተመሠረተው በ2017 ነው። ቢሮውን ኢትዮጵያ ውስጥ መክፈቱ አስፈላጊነት ምንድን ነው? ዋነኛ ተልእኮዎችስ ምንድን ናቸው? በጣም አመሰግናለሁ። እንዳልከው ቢሯችን የምስራቅ አፍሪካ ቢሮ የተከፈተው በአውሮፓውያን አቆጣጠር በሁለት ሺ አስራ ሰባት ቢሆንም ነገር ግን በግሎባል ዋን ህልስ መስራት ከጀመርን አስር አመት ሞልቶናል። አስረኛ አመታችን እያከበርን ነው። ያ ማለት ከሁለት ሺ አስራ ሁለት ጀምሮ አሜሪካን ሀገር የሚገኘው የኦሃዮ ስቴት ዩኒቨርሲቲ በተለይ ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች ሰባ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እንዲሁም ከኬንያ የናይሮቢ ዩኒቨርሲቲ ከኡጋንዳም ከማከራ ዩኒቨርሲቲ ከታንዛኒያም፣ እንደዚሁ የሶኮይኔ ዩኒቨርሲቲ የግብርና ዩኒቨርሲቲ እና ሌሎች ተቋማት ጋር በጋራ ግንኙነቶችን በመፍጠር ስራዎች ሲሰሩ ቆይተዋል። ከኦሃዮ ስቴት ዩኒቨርሲቲ እና በእነዚህ ዩኒቨርሲቲዎች እና የምርምር ተቋማት በጋራ ማለት ነው። ነገር ግን እንዳልከው ቢሮ እንደ አለም አቀፍ የመንግስት ኃይል የሆነ ድርጅት ሆነም ተመዝግበን ስራ የጀመርነው በሁለት ሺህ አስራ ሰባት ነው። ግሎባል ዋን ሄልዝ ምንድን ነው ወደሚለው እንግዲህ መነሻ ለማድረግ በአብዛኛው ከሰባ አምስት ፐርሰንት በላይ ከሰባ በመቶ ከሰባ አምስት በመቶ በላይ የሚሆኑ ተላላፊ በሽታዎች ተዋሲያን እንስሳትንም ሰዎችንም የሚያጠቁ ናቸው ወይም ከእንስሳት ወደ ሰው፣ ከእንስሳት ወደ እንስሳ፣ ከሰዎች ወደ ሰዎች እንደዚሁም ከአካባቢው ኢንቫይሮመንት ከምንለው ከአካባቢ ወደ እንስሳት ከእንስሳት መልሶ ወደ ሰው እንደገና አልፎ አልፎ ደግሞ ከሰዎች ወደ እንስሳት የሚተላለፉ ናቸው። በብዛት እነዚህ ተላላፊ በሽታዎች በቀላሉ መጥቀስ ይቻላል። የእብድ ውሻ በሽታን እንኳን ብናነሳ ከእንስሳት በተለይም ከውሾች ወደ ሰዎች ይተላለፋል። ከውሾች ወደ ቀበሮች ይተላለፋል። ከቀበሮች እንደዚሁ ወደ ውሾች ይተላለፋል። ሌሎችም እና ቲቪንም ብንወስድ ለምሳሌ ከወተት፣ ከስጋ ከእንስሳት ወደ ሰዎች ይተላለፋል። ከሰዎች መልሶ ወደ ሌሎች ሰዎች ይተላለፋል። ስለዚህ ግሎባል ዋን እንዝ የምንለው የተቀናጀ የጤና ስርዓት ነው። በአብዛኛው ቀደም ሲል የነበረው የጤና ስርዓት ለምሳሌ የሰዎች በሽታ ለመከላከል ብዙ ገንዘብ ወጪ ይደረጋል የእንስሳትን በሽታ ለመከላከል አካባቢ ለመጠበቅ ለየብቻ ገንዘብ በጀት ወጪ ይደረጋል፣ ሰዎች ይመደባሉ። ነገር ግን አሁን በቅርብ የመጣውን የኮቪድ አስራ ዘጠኝን ጨምሮ አሁን እየመጡ ያሉ በሽታዎች አካባቢም በአካባቢ በሰዎች በእንስሳት መካከል የሚዘዋወሩ ናቸው። ስለዚህ የግሎባል ዋነርዝ የምንለው አዲሱ የጤና የተቀናጀ የጤና ስርዓት ሶስት ነገሮችን ታሳቢ ያደርጋል የካይ ጤና የህብረተሰብ ጤና እና የእንስሳት ጤና በጋራ በተቀናጀ አሰራር መሰራት አለበት ተብሎ ይታመናል። አሁን ባለንበት ሁኔታ እነዚህም ሶስት ነገሮች ነጣጥረን የምንሰራ ከሆነ አለም ከነዚህ ወረርሽኝ በሽታዎች ነፃ መሆን አትችልም። ስለዚህ ቲቪን ለመከላከል እንስሳት ላይ መስራት ያስፈልጋል፣ አካባቢ ላይ መስራት ያስፈልጋል። ኮቪድ አስራ ዘጠኝም ሌሎች በሽታዎችን መጥቀስ ይቻላል። ስለዚህ ይሄ ግሎባል ዋነልዝ ማለት አለም አቀፍ የተቀናጀ የጤና ስርዓት ነው። ስለዚህ ለዛ ነው መስሪያ ቤታችንም ትኩረት አድርጎ በዚህ አዲስ ፅንሰ ሀሳብ እየሰራ ያለው በአለም ላይ ይሄ ፅንሰ ሀሳብ በጣም ተቀባይነት አግኝቶ ብዙ የመንግስትና የግል ድርጅቶች ዓለም አቀፍ ተቋማት፣ እንደ ዓለም ጤና ድርጅት፣ እንደ ዓለም ምግብ ድርጅት፣ እንደተባበሩት መንግስታት የእንስሳት ጤና ድርጅትም ዓለም አቀፍ ዋይ የምንለው ሁሉም ተቀብለውት በጋራ ለመስራት ስምምነት አድርገው እየተሰራበት ያለበት የጤና ስርዓት ነው። አላማችን በተለይ እንግዲህ ራዕይና አቅም ያላቸው ሙያተኞችን ማፍራት አቅም ያላቸው የጤና ስርዓት መፍጠር በአጠቃላይ ለሰው ልጅ ጤና በአለም አቀፍ ደረጃ ለሰው ልጅ ጤና የተሻለ ስርዓት መፍጠር ነው። እንግዲህ ሙያተኞችን አቅም ስንገነባ የተቋማት አቅም ይገነባል። የተቋማት አቅም ሲገነባ ደግሞ የጤና ተቋማት የተሻለ ጤና ስርዓት ይኖራል። የተሻለ ጤናማ ማህበረሰብ መፍጠር ይቻላል። በዛ ጽንሰ ሀሳብ ነው እየሰራን ያለነው። እንግዲህ በሶስት ጉዳዮች ነው ትኩረት አድርገን እየሰራን ያለነው፣ አንደኛው የስልጠና አቅም ግንባታ ነው። ሁለተኛ የምርምር አቅም ግንባታ ነው። ሶስተኛው ደግሞ በአጠቃላይ በመንግስት ስራ ውስጥ በቀጥታም አቅም ግንባታ ብቻ ሳይሆን ገብተን ስራ መስራት ነው። አሁን እንዳነሱት በሶስት የተለያዩ አቅጣጫዎች መስኮች ትኩረት ተደርጋላችሁ፣ ስልጠና ምርምርን አስመልክቶ በተለይ በእነዚህ ዘርፍ ሶስት ዘርፎች ውስጥ ምን አይነት ተግባራትን አከናውናችኋል እስካሁን ድረስ? እንግዲህ በመጀመሪያው የስልጠና አቅም ግንባታ ላይ እንዳልኩት ባለፉት አመታት አስር አመት አገልግሎት ስንሰጥ ነበር። እንዳልኩት ግሎባል ዋነል ሳመር ኢንስቲትዩት የምንለው የክረምት ስልጠናዎችን ዘንድሮ ለአስረኛ አመት ነው የሰጠነው። ብዙ ጊዜ ከሰኔ ጀምሮ እስከ መስከረም ድረስ ባለፉት አስር አመታት ስንሰጥ የነበረው ስልጠና ነው። ከሁለት ሺህ አስራ ሁለት ጀምሮ ስንሰጠው የነበረ ነው። ይሄ ባለፉት ለስምንት አመታት ያህል ፊት ለፊት ሲሰጥ የነበረ ነው። ኢትዮጵያ ውስጥ ለምሳሌ አዲስ አበባ ዩኒቨርሲቲ፣ ጎንደር ሰጤና ጥበቃ ኢንስቲትዩት፣ ግብርና ሚኒስቴር፣ ሌሎች መስሪያ ቤቶችም የፊት ለፊት ስልጠናዎች የዩኒቨርሲቲ መምህራንን ምርምር ላይ የሚሰሩ ተመራማሪዎችን፣ ሌሎች የግልም የመንግስት መስሪያ ቤቶች የሚሰሩ ሙያተኞችን ስናሰለጥን ነበር ላለፉት አስር አመታት። በጣም በርካታ ሰዎች ይህንን ስልጠና ተከታትለዋል። ባለፉት ሁለት አመታት በተለይ ሁለት ሺ ሀያ እና ሁለት ሺ ሀያ አንድ ኮቪድ አስራ ዘጠኝ ምክንያት ፊት ለፊት ስልጠናዎችን ለመስጠት የሚመችም ስላልነበረ ቨርቹዋል ወይም በኢንተርኔት ታግዘን ሁለቱን አመታትን እንደዚሁ በዙም ስልጠናዎችን ስንሰጥ ቆይተናልና አንዱ አቅም ግንባታ የሙያተኞችን የዩኒቨርሲቲ መምህራን ይገኝባቸዋል ዩኒቨርሲቲ በተለይ ድህረ ምረቃ ተማሪዎች ይገኙባቸዋል። ተመራማሪዎች ይገኙባቸዋል። ሌሎች በተለያዩ የፖሊሲ እና ሌሎች ስራዎች ላይ የተሰማሩ ሰዎች ይገኙባቸዋል። በተለይ ባለፉት አመታት በኢንተርኔት ታግዘን ስለምንሰጥ ከምስራቅ አፍሪካም ወጥተው በጣም በርካታ ሀገሮች በዚህ ተጠቃሚ ሆነዋል። ስለዚህ አንዱ በኢትዮጵያ ክረምት ላይ የምንሰጠው የግሎባል ዋንል ሳመር ኢንስቲትዩት በጣም ብዙ ሰዎች ያውቁታል፣ ብዙ ተጠቃሚ ሆነዋል ማለት ነው። ሌላው በተለይ አቅም ግንባታ ቅድም ያነሳሁት የኢትዮጵያ የንዳም ስርዓተ ትምህርቶች ላይ ለምሳሌ የኢትዮጵያን የእንስሳት ሕክምና ስርዓተ ትምህርት በማሻሻል ብዙ ስራዎች ተሰርተዋል። ከጎንደር ዩኒቨርስቲ ጋር የሰራ ነው ስራ በስርዓተ ትምህርቱ ሲሻሻል በሀገር አቀፍ ደረጃ የከፍተኛ ትምህርት ሚኒስቴርም ተቀብሎት ለሁሉም ወደ አስራ ሶስት የሚሆኑ ዩኒቨርሲቲዎች ተግባራዊ እንዲያረጉት ተሰጥቷል ማለት ነው። ሌላው በተለይ ድህረ ምረቃ ፕሮግራም እድል በመስጠት ሰራ ቆይተናል። አሁንም እየሰራ ነው። ኢትዮጵያ ውስጥ በተለያዩ ዩኒቨርሲቲዎች ተመዝግበው የድህረ ምረቃ ትምህርታቸውን የሚሰሩ ነገር ግን እነዚህም የፒኤችዲ ፕሮግራሞች ላይ ትኩረት አድርገን የሶስተኛ ዲግሪ የተወሰኑ ሰዎችን አወዳደር ወስደን አሜሪካን ሀገር ለአንድ አመትም ለሁለት አመትም ለስድስት ወርም እንደሚያስፈልጋቸው ስልጠና አይነት እየወሰድን ብዙ ተማሪዎች የድህረ ምረቃ ተማሪዎች፣ የፒኤችዲ እና ፖስት ዶክ ተማሪዎች ከኢትዮጵያ ወደ አሜሪካ እየሄዱ ብዙ ስልጠናዎችን እያገኙ ነው። ሲመለሱ ደግሞ ጥናታቸው የሚያስፈልገውን የላቦራቶሪ ግብዓቶችንም እየሰጠን፣ በየወሩ ለሚያስፈልጋቸው ወጪ ገንዘብ መድበን፣ በዚህ ደረጃ ብዙ ሰዎች በዚህ ስልጠና እያገኙበት ነው እና የስልጠና አቅም ግንባታችን ትሬኒንግ ካፓሲቲ የምንለው በብዙ ዘርፎች በክረም ስልጠና በስርዓተ ትምህርት እንዲሁም የሶስተኛ ድግሬ ፒኤችዲ ተማሪዎች እና ፖስትዶክ ተማሪዎችን ኢትዮጵያ ውስጥ ያሉ ወደ አሜሪካን ሀገር በመውሰድ እዚህም ሀገር በቂ ምርምር ግባቶች እንዲያገኙ በማድረግ ስንሰራ ቆይተናል። አሁን በዚህ ስልጠና ውስጥ ያለፉ ተማሪዎቻችን ባለፉት ዓመታት ከፕሮፌሰር ደረጃ የደረሱ አሉ፣ ከፍተኛ ኃላፊነት የደረሱ ሰዎች አሉ ማለት ነው። ይሄ የሀገሪቱን ሙያተኞች አቅም መገንባት የምንለው ነው። ሁለተኛው የምርምር አቅም ግንባታ ነው። ይህንን ለማሳካት ደግሞ ከኢትዮጵያ ዩኒቨርሲቲዎች እንደዚሁም ከኢትዮጵያ የሕብረተሰብ ጤና ጥበቃ ኢንስቲቲዩት፣ ሰበታ ከሚገኘውም የሀገር አቀፍ የእንስሳት ጤና ጥበቃ ኢንስቲቲዩትም ከሌሎችም ጋር በጋራ የምንሰራው ነው። ኬንያም እንደዚሁ የኬንያ ሜዲካል ሪሰርች ኢንስቲቲዩት ኬንድ ከምንለውም ጋር በጋራ የምንሰራው ነው። የአሜሪካ የጤና ጥበቃ ድርጅት ወይም ዩኤስ ሲዲሲ ከምንለው ጋር በጋራ በመስራት የግሎባል ሄልዝ ሴኩሪቲ የምንላቸው በአጠቃላይ በአሁኑ ሰዓት በዓለማችን ላይ አንዱ አስጊ የሆነው የጤና ስጋት በተመለከተ ከአሜሪካ መንግስት ባገኘነው ፈንድ ብዙ ስራዎችን የኢትዮጵያን ዩኒቨርሲቲዎች፣ የኢትዮጵያን የምርምር ተቋማት እንዲሁም በምስራቅ አፍሪካን ደረጃ የምርምር አቅማቸውን በማሳደግ ዝግጁነታቸው የተሻለ እንዲሆን ችግሮችን በመለየት ምርምሮችን በማድረግ በነዚያ ምርምሮች ተነስተን ደግሞ ምላሽ በመስጠት በተለይ ደግሞ ምርምር ተቋማትን እንደ ኢትዮጵያ ጤና ምርምር ድርጅት ያሉ ራሳቸውን ዝግጁ አድርገው እንደዚህ እንደ ኮቪድ አስራ ዘጠኝ ቀጣይ እንዲመጡ ራሳቸው ዝግጁ ሆነው እንዲሰሩ ከማድረግ አንጻር ስራዎችን እየሰራ እንገኛለን። በአሁኑ ሰዓት ከኮሮና ቫይረስ ከመጣ በኋላ ለኢትዮጵያ ጤና ጥበቃ ሚኒስቴር እና ለኢትዮጵያ ሕብረተሰብ ጤና ጥበቃ ኢንስቲትዩት በኮቪድ አስራ ዘጠኝ ላይ የመጀመሪያውን ጥናት በማካሄድ ለፖሊሲ ግብዓት እንዲሆንም የሰጠን የመጀመሪያው ድርጅት ነን ማለት እችላለሁ። ኮቪድ አስራ ዘጠኝ እንደመጣ ትምህርት ቤቶች እንዲዘጉ፣ ስብሰባዎችም እንዲቆሙ እንደዚህ በጣም በርካታ ውሳኔ የተወሰኑት እኛ ባደረግ ነው በጣም ፈጣን የሆነ ሚዴት አሰስመንት ጥናት ላይ ተመስርቶ ነው። አሁንም በአሁኑ ሰዓት በተለይ በኢትዮጵያ ጤና ጥበቃ እንዲሁም ከህብረተሰብ ጤና ጠባቅ ኢንስቲትዩት እና ከሁሉም የክልል ጤና ቢሮዎች ጋር በመተባበር የኮቪድ አስራ ዘጠኝን የጤና መረጃ ስርዓትን ለማሻሻል ሰራተኞችን ወደ ሰባዘጠኝ የሚሆኑ የጤና ባለሙያዎችን ቀጥረን በሁሉም ክልሎች ተማርተን የጤና መረጃ ስርዓቱን እየደገፉ በቂ አቅም እንዲፈጠር ወደፊትም ችግሮች ከመፈጠራቸው በፊት እየተሻለ አቅም ኖሮ ችግሩ ሲፈጠር ፈጣን ምላሽ እንዲኖር ቅም የከገንባት ስራዎችን እየሰራን እንገኛለን ማለት ነው። ይሄ ተመራማሪዎችንም በጋራ የማፍራትን ስራ ጨምራል ማለት ነው። ሶስተኛው እንግዲህ በአጭሩ የምንሰራበት አውትሪች እንደ ኤክስቴንሽን ካፓሲቲ የምንለው ነው። ይሄ በተለይ የምንሰራቸውን ምርምሮች የእውቀት ሽግግር እንዲኖር፣ የመረጃ ልውውጥ እንዲኖር ወደ ጥናቶችን እናካሂዳለን። በየወሩ ዌቢናሮችን እናካሂዳለን። በነፃ ነው። ብዙ ሰዎች እንዲሳተፉ እንጋብዛለን። ስለዚህ ተመራማሪዎች ውጤታቸውን ያቀርባሉ። በተለያዩ ዘርፎች እየመረጥን በጣም ወቅታዊ የሆኑ አጀንዳዎችን እየመረጥን በየወሩ ዌቢናሮች አሉ። መጽሔቶችን በየወሩ ዌብሳይታችን እንለቃለን። ብዙ መረጃ ይይዛሉ። የተለያዩ ወርክሾፖችን የፓናል ውይይቶችን እናደርጋለን። ይሄ በተለይ ኢትዮጵያ ውስጥ ኮቪድ አስራ ዘጠኝ ሪፖርት ከተደረገ በኋላም ተከታታይ እዛ በኮቪድ አስራ ዘጠኝ መከላከል ዙሪያ የተለያዩ አውደ ጥናቶችን የተለያዩ የፓናል ውይይቶችን ስናደርግ ቆይተናል ወደፊትም እናደርጋለን ማለት ነው እና በአጠቃላይ ትኩረት አድርገን የምንሰራባቸው አካባቢዎች ባቸው የስልጠና አቅም ግንባታ፣ የምርምር አቅም ግንባታ እና እውቀትና የመረጃ ልውውጥ እንዲኖር ደግሞ አውትሪች እና ኤክቴንሽን ካፓሲቲ የምንለውን ሶስት ላይ ነው ትኩረት አድርገን እየሰራን ያለ ነው ማለት ነው። በተለይ አሁን የኮሮና ቫይረስ ወረርሽኝ ኢትዮጵያ ውስጥ እንደገና ገርሽቶ ተስፋፍቶ እንዳለ ይነገራል። በጥቅሉ የእናንተ ጥናቶች ኮሮና ቫይረስ ወረርሽኝ ዙሪያ የሚያመላክተው ምንድን ነው? በአሁኑ ወቅት መረጃዎችስ እንዴት ነው የሚገኙት? እና ተገቢ የሆኑ የቅድመ መከላከል እርምጃዎች እየተወሰዱ ያሉት? ኮሮና ቫይረስ ስርጭትን በተመለከተ በአብዛኛው የጤና ጥበቃ ሚኒስቴር እንደዚሁም የኢትዮጵያ ጤና አጠባበቅ ኢንስቲትዩት በጋራ የሚሰሩት ስራ ነው በየቀኑ የሚወስዷቸው ናሙናዎች አሉ በሀገሪቱ የተለያዩ ከተሞች የምርመራ ማዕከላት አሉ በየሆስፒታሎቹ ይህንን እንደምታውቀው የጤና ጥበቃ ሚኒስቴርም የኢትዮጵያ ህብረተሰብ ጤና አጠባበቅ ኢንስቲትዩትም መረጃውን በየቀኑ ያወጣሉ። ምን ያህል ምን ያህል ናሙናዎች ተወሰዱ፣ ምን ያህል ሰዎች ተያዙ፣ የሚለውም በዝርዝር መረጃዎች ሁለቱ ተቋማት ያወጣሉ። እኛ ትኩረት አድርገን የምንሰራው በተለይ በአሁኑ ሰዓት ደግሞ በቅርብ እየሰራን ያለ ነው ሶስት ነገሮች ናቸው እንዳልኩ፣ አንደኛ የክልል ጤና ቢሮዎችን ጨምሮ የመረጃ ስርዓቱ ከታች ከሆስፒታልም ከጤና ጣቢያም ጀምሮ እስከ ጤና ጥበቃ ድረስ ያለው የመረጃ ስርዓት ኮቪድ አስራ ዘጠኝን በተመለከተ በጣም ብዙ መረጃዎች ናቸው የሚወሰዱት ያንን ለማገዝ ባለሙያዎችን አሰማርተናል ኮምፒተሮችን፣ ላፕቶፕ፣ ታብሌቶቹን እነሱ ድጋፍ በማድረግ ደግሞ የመረጃ ስርዓቱ ከባለሙያ ባሻገር ባለሙያ የሚጠቀምበትን የመረጃ ስርዓት እንዲኖር እያደረግን ነው። ከዛ በተጨማሪ ደግሞ ለእነዚህ ሰዎች ተከታታይ ስልጠና በመስጠት በተለይም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን ከፍተኛ ባለሙያዎችን አቅም በመገባት ስልጠናዎችን እየሰጠን በአሁኑ ሰዓትም ከአሜሪካን ሀገር የመጡ ባለሙያ ስልጠናውን እየሰጡ ይገኛሉ። ከስልጠና ባሻገር ደግሞ የምርመራ እቃዎችን ለኮቪድ አስራ ዘጠኝና ከኮቪድ አስራ ዘጠኝ ባሻገር እንኳን ሌሎች ወረርሽኞች ቢመጡ መሰረታዊ የምርመራ ፋሲሊቲዎች እንዲኖሩ በማድረግ በኩል የህክምና ምርመራ መሳሪያዎችን እያመጣን እንገኛለን። በተለይ ከኮቪድ አስራ ዘጠኝ ጋር በተገናኘነ፣ ከዛ ውጭ በጋራ በምንሰራው ምርምር ውጤት ተነስተው እነሱ የፖሊስ እርምጃዎችን ይወስዳሉ። ዶክተር ደሳለኝ መንገሻ፣ በምስራቅ አፍሪካ ሪጂናል ቢሮ የግሎባል ዋን ሄልት ኢኒሼቲቭ ሪጂናል አስተዳደር ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።